Voice of America. ግልጽነት በጎደለው የፋይናንስ አሰራርና በአመራር ችግር ምክንያት ከመስከረም 13 ቀን ጀምሮ ከግንቦት ሰባት ጋር ተለያይተናል ሲል የኢትዮጵያ ሕዝብ አርበኞች ግንባር አስታውቋል። አርበኞች ግንቦት ሰባት ንቅናቄ በበኩሉ ከየትኛውም ጥምረት አልተለያየንም እያለ ነው። መግለጫውንም የሰጡት ከውህደቱ በፊት በሥነ ምግባር ችግር የተባረሩት አባላት ናቸው ሲሉ የአርበኞች ግንቦት ሰባት ንቅናቄ የውጭ ግንኙነት ኃላፊ አቶ አምሳሉ ጸጋ ተናግረዋል። አስቴር በ1993 ዓ ም ነበር በአራት የተለያዩ ድርጅቶች ጥምረት በበረሃ ውስጥ የተቋቋመው የኢትዮጵያ ህዝብ አርበኞች ግንባር። በ 2007 ዓ ም ደግሞ ከግንቦት ሰባት ጋር ውህደት በመፍጠር ወደ አርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ በሚል ስያሜ ተቀየረ። ከውህደቱ ጀምሮ የመርህ ልዩነት ቢኖረንም በሂደት ሊሻሻል ይችላል በማለት በማለትና ወቅቱ የሚጠይቀው ከውህደት ውጭ ሌላ አማራጭ ስላልነበረ ምቹ ሁኔታ እስኪፈጠር አብረን ቆይተናል። በቆይታችን ግን ግልጽነት የጎደለው የፋይናንስ አሰራር እና የአመራር ችግር እየሰፋ መጣ። ለምን የሚል ጥያቄ ያነሳ አመራር እስር፣ ስንብትና ወከባ ይደረግበት ነበር ያሉት የቀድሞ የአርበኞች ግንቦት ሰባት የፖለቲካ ዘርፍ ኃላፊና የአሁኑ የኢትዮጵያ ሕዝብ አርበኞች ግንባር ሰብሳቢ አቶ መንግስቱ ወልደስላሴ ናቸው። በዚህም ከመስከረም አስራ ሶስት ቀን ጀምሮ በይፋ ተለያይተናል ይላሉ። ከውህደቱ ማግስት ጀምሮ ግን የአሰራር እና የአመራር ችግሮች መታየት ቢጀመሩም በጠዋቱ ግጭት ውስጥ መግባት የለብንም፣ በንግግር እንፍታቸው እየተባለ ጊዜ ቢወሰድም እየባሰና ጭራሽ በስራ አስፈጻሚው ውሳኔ የተሰጠባቸው አጀንዳዎች ተግባራዊ እንዳይሆኑ ሲደረግ ሰራዊቱም የሚያቀርባቸው ጥያቄዎች በወቅቱ ምላሽ ሳያገኙ ሲቀሩ ከሰራዊቱ ጋር በቅርብ የሚገናኘው አመራር ጥያቄ ምላሽ መስጠት ባለመቻሉ ወደ አለመስማማት ሂደት ተገባ። በጉባኤ ሱም የኢትዮጵያ ህዝብ አርበኞች ግንባር አመራሮችን በማስወገድ ድርጅቱን የፓርቲ ቅርጽ ለማስያዝ በተደረጉ ሂደቶች፣ ይህንንም ለማስፈጸም ተብሎ በተጠራው ጉባኤ ላይ የተሳተፉ አመራሮች በሙሉ ከአሁን በኋላ በአመራርነት አንሰራም ብለው በአቋማቸው ሲወጡ፣ የግንቦት ሰባት አመራሮች የሚፈልጉትን አይነት የፓርቲ መዋቅር ነድፈው ጉባኤያቸውን አካሂደዋል። የፖለቲካ ፓርቲ እንቅስቃሴው ሊያስተባብሉት በማይችል መልኩ ገና አለ የተባለው ሰራዊት አገሩ ሳይገባ በፖለቲካ ፓርቲነት ተመዝግበው ለስልጣን እንደሚወዳደሩ ማወጃቸው ከውህዱቱ ጀምሮ ለነበረው አርበኛውን የማዋከብ እና ከሂደት ውጭ እንዲሆን ለማድረጋቸው ማረጋገጫ ነው ብለን እናምናለን። ወንድሞቻችንን ሕይወታቸውን የሰጡለት የአርበኝነት ትግል ለስልጣን ጥመኞች መሸጋገሪያ ድልድይ አይሆንም በሚል በግንቦት ሰባት አመራሮች ምክንያት ድርጅቱን ጥለን ወጥተን በአገር ውስጥ የፋኖውን ትግል የተቀላቀልንም ሆነ በሌላ ድርጅት ተጠልለን የቆየን ታጋዮች የድርጅታችንን ህልውና ማረጋገጥ አለብን ብለን ከግንቦት ሰባት ጋር ለመለያየት ውሳኔ ላይ ደርሰናል። በሚቀጥለው አንድ ወር ውስጥ ድርጅታችን ጉባኤውን አድርጎ በቀጣይ የምንታገልለትን የትግል ስልት አቅጣጫ እናስቀምጣለን ያሉት አቶ መንግስቱ በውጭም ሆነ በሀገር ውስጥ ያላቸው የቀድሞ አባሎቻችን ከጎናችን እንድትቆሙ በማለት ጥሪ አስተላልፈዋል። ይህ በእንዲህ እንዳለ የአርበኞች ግንቦት ሰባት ንቅናቄ የውጭ ግንኙነት ኃላፊ አቶ አምሳሉ ጸጋን በስልክ ጠይቀን የአርበኞች ግንቦት ሰባት ንቅናቄ አልፈረሰም፣ የተሰጠውን መግለጫ ህጋዊነት የጎደለው ነው። መግለጫውን የሰጡት ከውህደቱ በፊት በስነ ምግባር የተባረሩ የቀድሞ የግንባሩ አባላት ናቸው ብለዋል። የውል ስምምነት ስላለንም በህግ እንጠይቃለን ብለዋል። ከሁለት አመት በኋላ ምርጫ አደረግን በምርጫውን ላይ ተጥረስተምራ ሰጥቶ በዛ እንትን ውስጥ እነዚህ ሰዎች የሉም። ከምርጫው በፊት ነው የወጡት። ከሁለት አመት በላይ የሆናቸው አክል ድርጅት ከወጡ ስለዚህ ምንም የሌጋል ግራውንድ ምንም ምንም እንትን የላቸው ሰዎቹ አሉ። ወደ ሙሉ በሙሉ ተፈጽሞ ሰራዊቱ ምኑ ምኑ አሉ። አቶቱ አስፈጻሚ እየሰራን እየሰራ ነው። የተመሰረየ ነገር የለም። አመራሩ አለ፣ የንቅናቄው አመራር አለ። እነዚህ ሰዎች የትኛውም የስልጣን እርከን ውስጥ አልነበሩም። በአባልነት ራሱ አልነበሩ። ከሰማዩ ተመስጠው ትናንትና ያን መግለጫ ሰጠው፣ ያን ያለ ሁኔታ ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህር ዳር።